The voice of America. የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ተነካክተውበታል በተባለ ሙስና ምክንያት ሥልጣን እንዲለቁ እየተጠየቁ ነው። ነተንያሁ ክሶቹን እያጣጣሉ ናቸው። ከኢየሩሳሌም የደረሰን የሮበርት በርገር ዘገባ አለ፣ ሰሎሞን አባቴ ያቀርባል። ይህ የሙስና ቅሌት ጉምጉምታ በኔታንያሁ ዙሪያ ማድራት ከጀመረ ወዲህ የፖሊስ ጥላ ከሥራቸውና ከሰፈራቸው አልጠፋ ብሏል። እንዲያውም ጠቅላይ ሚኒስትሩ ሥልጣን አስረክበው ዘወር እንዲሉ የሚጎነትላቸው ሁሉ እየተበራከተ መጥቷል። ፖሊስ ትናንት ባስገባቸው ሁለት የሙስና ዶሴዎች ቤንጃሚን ኔታንያሁ እንዲከሰሱ ጠይቋል። ቢቢ ግን የለም፣ መንግሥቴ የጸና ነው፣ ወሬያችሁም ከንቱ ነው ብለዋል። ኔታንያሁን ነው ቢቢ የሚሏቸው። ሽዘ በውዥንብር የታጨቁ ጽንፍ የረገጡና እንደ ስዊሳይ ቀዳዳ በቀዳዳ የሆኑ ክሶች ናቸው። ከቢሮዬ ፍንክቻ ልልም ብለዋል። ፖሊስ የሚለው ኔታንያሁ ከሁለት ባለ ቢሊዮን ዶላሮች ባለጠጎች ወደ ሦስት መቶ ሺህ ዶላር ግምት ያላቸውን ስጦታዎች ወስደዋል ነው። የኩባ ሲጋሮች፣ ሻምፓኝ እና ጌጣጌጥ አሉባቸው። ገጸ በረከቱ ዝርዝር ውስጥ ደግሞም ከአንድ ጋዜጣ አሳታሚ ጋር መደራደራቸውን ጋዜጣው ስለ እርሳቸው በጎ በጎውን ሊጽፍ እርሳቸውም ለውለታው ባለድርሻዎቹ ሻል ሻል ያለ ጥቅም የሚያገኙባቸውን ሁኔታዎች ሊያመቻቹ በድብቅ ስለ መዋዋላቸው የተጨበጠ ማስረጃ መያዙን ፖሊስ ተናግሯል። የእስራኤል ተቃዋሚዎች ኔታንያሁ ነቅዘዋል፣ ሀገራችንን መምራት አይችሉም፣ ይውረዱ እያሉ ናቸው። ከእንዲህ ዐይነቶቹ የፖለቲካ መሪዎች የጽዮናዊው ኅብረት ፓርቲ መሪ ኢሻቅ ኤርዞግ አንዱ ናቸው። ይህ ለእስራኤል ሕዝብ በጣም አሳዛኝ ቀን ነው። ፖሊስ በእስራኤል ጠቅላይ ሚኒስትር ላይ እንዲህ ዐይነት ክሶችን ያሰማበት ዕለት በጎ ቀን አይደለም። ለማንኛውም የጥምር መንግሥቱ አባላት አሁን ለጊዜው ሙሉ በሙሉ ከኔታንያሁ ጀርባ ናቸውና ሥልጣናቸው ለአደጋ የተጋለጠ አለመሆኑን ተንታኞች እየተናገሩ ናቸው። ደግሞም ኔታንያሁ ሥልጣን እንዲለቁ ሕግም አያስገድዳቸውም።